መድብለ ፓርቲ በኢትዮጵያ በህገ መንግስታዊ ድንጋጌና ተዋረድ ህግጋት መስፈራቸውን የጠቀሱት የውይይት መነሻ ሀሳብ አቅራቢው የከፍተኛ ትምህርት ተቋማት መምህር ጽሁፋቸው ጽንሰ ሀሳባዊና የኢትዮጵያን ነባራዊ ሁኔታ በቅጡ የዳሰሰ አልነበረም። በህግ የሰፈሩት ድንጋጌዎች በተቋም የተደገፉ አለመሆናቸውን ግን አምነው ጠቅሰዋል። የውይይቱ ተሳታፊዎች እንደ ሁል ጊዜው በተለይ መንግስትና ገዥው ፓርቲ ያሳድሩብናል ያሉትን ጫና በመዘርዘር ለእውነተኛ የመድብለ ፓርቲ ስርዓት አለመዳበር ምክንያት ያሏቸውን በርከት ያሉ ጥያቄዎችን አንስተዋል። የኢትዮጵያ ባለሀብቶች ግለሰቦች፣ እንዳይደግሙ ለተቃዋሚ ፓርቲ መስጠት ይፈራሉ። የገዢ ፓርቲ ተጽዕኖ አለባቸው። ኢቭኒፍ ገዢ ፓርቲ ከመንግስት በፔሮል ላይ ያስቆርጣል። ከመንግስት ሰራተኞች አባላቱ ደሞዙ የሌሎቹ ፓርቲ አባላት ግን ይህን ማድረግ አንችል። ወደ 26 ቢሊየን ዶላር ወጣበት የሚባለው የሁለቱ አመት ጦርነት አልፎ ወደ ሌላ ጦርነት ደግሞ እየገባን ነው። በሰው ልጆች መብት በኩትን፣ ይቅርታ አጀንዳው የመድብለ ፓርቲ ስለሆነ እሱ ወደ ወረዳና ወደ ቀበሌ መዋቅር ስንወርድ የአንድን የፓርቲ አባል ወይም አመራር አድማ የማስደረግ ስትሞት፣ የሚቀብር የለም፣ ቤት ሲቃጠል አንደርስልህም፣ ማህበራዊ የሆኑ ነገሮች ገለልተኛ ትሆናለህ እየተባለ የፈራ ሰው መብቱን መለማመድ የማይችልበት ሁኔታ ላይ ጃጂስ፣ ፕሮሴኪውተርስ፣ ፖሊስ፣ ዲፌንስ ሴኪሪቲ ኢንቴሊጀንስ ሰርቪስ እነኚህ የፖለቲካ ፓርቲ አባል ሊሆኑ አይችሉም ብሎ ተደንግጓል። ዛሬ ፍርድ ቤት ነጻ አይደለም። ኢንቴሊጀንት ሴኪሪቲ ሰርቪስ ዳይሬክተር እኮ የብልጽግና ስራ አስፈጻሚ ኮሚቴ አባል ወደ ብለ ፓርቲ አለበት በተባለበት አገር ፍርድ ቤት የለቀቀው አካባቢ የማይፈልገ የትኛው አካል ነው? አስቦት ቁጭ የሚያረጉ እያጠቃለሉ ይሄ ባለበት ነው። ይህ ስንኮፋ እስካልተነቀለ ነው ድረስ ችግራችን ይቀጥላል። ባርኔጣ አለው መንግስት። አንደኛው ባርኔጣው ዛሬ ፓርቲውን አድርጎ ከኛ መሀል ነው የሚቀመጠው። ሁለተኛው ከሄድኩ መንግስት ነው ውጭ ስንወጣ ችግር አለ። ስለዚህ ይሄ እስካልተፈታ ድረስ መድብለ ፓርቲ በዚህ ሀገር ላይ ይኖራል ብሎ ማመን አስቸጋሪ ይሆናል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ ኢትዮጵያ በመድብለ ፓርቲ ስርዓት አፈጻጸም ዝቅተኛ ደረጃ ላይ መሆኗን በማሳያዎች ጭምር ገልጸዋል። ፖለቲካ ብዝሃነትን የሚያስተናግድ አውድ መፈጠር መቻል አለበት። በዚህ ረገድ ብዙ ፖለቲካ ፓርቲዎች አሉ ምርጫ ይወዳደራሉ። ነገር ግን ፖለቲካል ስፔሱ በጣም ጠባብ ከመሆኑ አንጻር በሀገሪቱ ውስጥ እንግዲህ በአብዛኛው የገዢ ፓርቲ ዶሚናንስ ያለበት ሂደት አለ። ሌላው እስካሁን በተደረጉ ስድስት ሀገራዊ ምርጫዎች ኦልሞስት አምስቱ የአንተ ሀይል ፌር እና ፍትሃዊ አልነበሩም። የአካባቢ ምርጫን ስናየው ከአስር አመት በላይ ሆኖታል ሳይደረግና ምርጫ ማድረግ አልቻለን። የዲሞክራሲ ስርዓት አለን ብለንም ለማውራት ትንሽ ይከብደናል። ነፃ የሆነ የፍትህ ስርዓት ይፈልጋል መድብለ ፓርቲ ዲሞክራሲ። ሶ ከዛ አንጻር አሁንም ትንሽ ዝቅተኛ ደረጃ ላይ ያለበት ሂደት አለ። በኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችን የሚያስተዳድረው የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ድርጅቶች ጉባኤ ለማድረግ አዳራሾችን በመንግስት የጸጥታ ኃይሎች ሲከለከሉ፣ ምርጫ ሲቃረብ የፓርቲዎች አባላትና አመራሮች ከእስር እስከ ግድያ ጥቃት ሲደርስባቸውም ያውቃል። ከዚያም አልፎ ገዢው የፖለቲካ ማህበር የመንግስትን ንብረት እንዳሻው ሲገለገል እቃዎችን ከ ቀረጥ ነጻ ሲያስገባ፣ ምን ነው ለተቃዋሚዎች ውስጥ ይህንን ማስፈጸም አቃተው በሚል በፓርቲዎች ይተቻል። ለመሆኑ የመድብለ ፓርቲ መኖር አለመኖር መለኪያ ሚዛናችሁ ምንድን ነው ስንል እኛም የቦርዱን ምክትል ሰብሳቢ አቶ ውብሸት አየለን ጠይቀናቸዋል። እንግዲህ አንዱ መለኪያ ምንድን ነው፣ በምርጫ ጊዜ ሆነ አካባቢ ምርጫ ሲኖር፣ የክልል ምክር ቤቶች ምርጫ ሲኖር፣ የፓርላማው የተወካዮች ምክር ቤት ምርጫ ሲኖር የተመዘገቡና በህጋዊ መንገድ የሚሰሩ ፓርቲዎች ፉክክር ውስጥ እንዲገቡ ሜዳውን እናመቻቻለን። ህግና ስርዓቱን አክብረው አባላቶቻቸውን እያሳስረፉ ፕሮግራማቸውን ምን ያህል ማራመድ ችለዋል እና ያንን ለማራመድ ደግሞ ምን ያህል ሁኔታው እንዲመቻች አድርገናል የሚለው ነው። ለዲደብሊው ሰለሞን ሙጭ ነኝ ከአዲስ አበባ።